የታገቱት የደንቢ ዶሎ ዩኒቨርሲቲ ተማሪዎች ጉዳይ ልጆው በህይወት እንዳሉ አገኘን ደስ ብሎን ወጣን። ባናገኝ በህይወት መኖራቸውን የፈለግነው በህይወት እንዳሉ ተረድተናል። በታገቱት የደንቢ ዶሎ ዩኒቨርሲቲ ተማሪዎች ጉዳይ በዛሬው ዕለት ከጠቅላይ ሚኒስትሩ ጋር ከተነጋገሩ ቤተሰቦች የአንዱን ድምፅ ነው የሰማችሁት። ወላጆች ዛሬ ከጠቅላይ ሚኒስትሩ ጋር አጠር ያለ ቆይታ አድርገዋል። ስምንት ወላጆች ቤተሰብ አባላትን ጨምሮ ማለት ነው። ክቡር ጠቅላይ ሚኒስትሩም ሁኔታውን አሳሳቢነት መንግስት እየሰራ ያለውን ስራ ሂደቱን የሚከታተልበትን አግባብ አመራር ተመድቦ በጥብቅ ስራ እየተሰራበት መሆኑን አንስተውላቸዋል። በጠቅላይ ሚኒስትር ቢሮ የፕሬስ ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን ናቸው የሰማችኋቸው። የሙሉ ዘገባውን ዝርዝር በዕለቱ አቢሮ ስ እንመለከተዋለን። የኮሮና ቫይረስ ወረርሽኝ በተቀሰቀሰባት የማዕከላዊ ቻይናዊቱ የህዋን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያለንበት ሁኔታ አስጨናቂ በመሆኑ መንግስት ከህዋን ከተማ ያውጣን ሲሉ የኢትዮጵያን መንግስት ጠይቀዋል። የዚህንም ዝርዝር ይዘናል። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮ ነገሮችን ይዘን ከዛሬ ሐሙስ ጥር 21 2012 ዓመተ ምህረት ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳነች ብሳዬ ደግሞ ዜናውን አነባለሁ። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር እስከ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን ያለም ዜና ካዳነች ብሳዬ በቅድሚያ ርዕሰ ዜናዎቹ ቻይና በማዕከላዊ ሁበይ ክፍለ ሀገር ሌሎች 15 ሰዎች በኮሮና ቫይረስ መሞታቸውን አስታወቀች። ብሪታንያ ለግማሽ ምዕተ ዓመት ለሚጠጋ ጊዜ ከቆየችበት የአውሮፓ ህብረት አባልነት እንድትወጣ ህብረቱ ትላንት የመጨረሻ ውሳኔ ሰጠበት። አሁን ዜናዎች በዝርዝር። ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከታጋች ተማሪ ወላጆች ጋር ባደረጉት ውይይት ታጋቾቹ በህይወት እንዳሉ ገለጹ። አስቴር ምስጋናው ዝርዝር አላት። መርጌታ የኔነህ አዱኛ በደምቢዶሎ ዩኒቨርሲቲ ከታገቱት ተማሪዎች መካከል አንዷ የሆነችው ግርማነሽ የኔነህ አባት ናቸው። መርጌታ የኔነህ ከትላንት በስቲያ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ከጠቅላይ ሚኒስትር ቢሮ በደረሳቸው ጥሪ መሰረት ወደ አዲስ አበባ ከሁለት ታጋጅ ተማሪዎች ወላጆች ጋር ሆነው እየሄዱ እንደነበር መግለጻቸው ይታወሳል። መርጌታ የኔን ሀዱኛን ዛሬ ከሰዓት በኋላ ደውዬ በስልክ አነጋግሬያቸው ነበር። ከጠቅላይ ሚኒስትር ዶክተር አብይ አህመድ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንንና ከጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ከአቶ ንጉሱ ጥላሁን ጋር በመሆን እንዳነጋገሯቸው አብራርተውልኛል። ልጆቻቸው በሕይወት እንዳሉ አገኘን ደስ ብሎን ወጣ እንደዚህ እንዳሉ በሕይወት እንዳሉ ነገብና መልሰናል። እንግዲህ እነሱም ያለውን እየተከታተሉ ወደኛም ሊሩባቸው ከሆነ ወደኛ ሊሩባቸው። በአካል አግኝታችኋቸዋል? ባናገኙ በህይወት መኖራቸውን የፈለግ ነው። በህይወት እንዳሉ ተረድተናል። እነሱ ነው ያሉ። በምን አይነት መንገድ ነው የገለጹላቸው? አሉ ምንም ጥርጥር የለም፣ የሞት ሌላ ተጎድተዋል የሚል ነገር የለም ብለው አሉ። ከእነሱ ውጭ እንግዲህ ምን እንጠብቅ? ሌላ ምናደርገው ነው? እኛም ቸገረ። በስልክ አላገናኟችሁም? ልጆችን ስልክ ሰጠናል። አይታወቅም ዝርዝር መረጃ ለማግኘት ዘገት ብዬ የእጅ ስልካቸው ላይ ብደውልም ስብሰባ ላይ በመሆናቸው ሊያናገሩኝ እንደማይችሉ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። ካሜሩን ውስጥ ግጭት ባለባቸው እንግሊዝኛ ተናጋሪ ክልሎች ያሉት ጋዜጠኞች ተገንጣይ በሚባሉት አማጽያን ጥቃት እንደሚደርስባቸው ገልጸዋል። እነሱ የማይፈልጓቸው አይነት ዘገባዎች ስናስተላልፍና አማጽያኑ ፕሮፓጋንዳ እንድናሰራጭላቸው ሲጠይቁን እምቢ ስለምንል ጥቃት ይከፍቱልናል፣ ይላሉ ይከፍቱብናል ይላሉ የሚዲያ ድርጅቶች። ካሜሩን የአካባቢና ምክር ቤታዊ ምርጫ ለማካሄድ በምትዘጋጅበት በአሁኑ ወቅት የአማጽያኑ የማስፈራራት ተግባር እየተባባሰ ነው ይላሉ የሚዲያ ድርጅቶች። አማጽያኑ ምርጫ እንዳይካሄድ ለማቆም ዝተዋል። ቻይና በማዕከላዊ ሁበይ ክፍለ ሀገር ሌሎች 15 ሰዎች በኮሮና ቫይረስ መሞታቸውን አስታውቃለች። በበሽታው የሞቱ ሰዎች ብዛት 41 ደርሷል ማለት ነው። ተጨማሪ 180 ሰዎች መታመማቸውን ገልጻለች። አዲሱ ነሐስ ያስታወቁት የሁበይ ክፍለ ሀገር ባለሥልጣናት ሲሆኑ ኮሮና ቫይረስ የያዛቸው ሰዎች ብዛት ከ1,000 በላይ ደርሷል ማለት ነው። ፈረንሳይ ውስጥ ሶስት በቫይረሱ የተያዙ ሰዎች መኖራቸው ታውቋል። በአውሮፓ የመጀመሪያው መሆኑ ነው። በዩናይትድ ስቴትስም ከውሃን ቻይና የመጣች ሁለተኛ ሴት በበሽታው መያዟን የጤና ባለሥልጣኖች ገልጸዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በፕሬዝደንት ዶናልድ ትራምፕ ላይ የተመሠረተውን ክስ በሚመለከት በሚያካሂደው የመጨረሻ ቀን ውሎ ለፕሬዚዳንቱ ጠበቆችና የክሱን ሂደት ለሚያስተዳድሩት የተወካዮች ምክር ቤት አባላት ጥያቄ መቅረቡ ይቀጥላል። የፍርዱ ሂደት የመገባደድ ፍጥነት የሚወሰነው ቁልፍ የሆኑ የትራምፕ አስተዳደር ባለሥልጣኖች ለምስክርነት እንዲቀርቡ ዴሞክራት የምክር ቤት አባላት ላቀረቡ ጥያቄ ብዙሀኑ ሪፑብሊካውያን በሚሰጡት ውሳኔ ላይ ይሆናል። በምስክርነት እንዲቀርቡ ትኩረት የተደረገባቸው የቀድሞው የብሔራዊ ጸጥታ አማካሪ ጆን ቦልተን ናቸው። የትላንትናውን የካፒተል ውሎ የተከታተለችው ካትሪን ጊብሰን ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል። በዲሞክራቲክ ፓርቲው እንደራሴዎች አብላጫ የተያዘው የህግ መምሪያ ክስ ፕሬዚደንቱ ስልጣናቸውን ያለ አግባብ ተጠቅመዋልና ከስልጣናቸው ይወገዱ የሚል ነው። ለክሳቸው ማስደገፊያ የሚሆኑ የአይን እማኞች ደግሞ በሕግ መወሰኛው የፍርድ ሸንጎ እንዲጠሩላቸው ጠይቀዋል። ከእነዚያ እማኞች መካከል የፕሬዚደንቱ የብሔራዊ ደህንነት አማካሪ የነበሩት ጃን ባርተን የዋይት ሀውስ ተጠባባቂ የግቢ ሚኒስትር ማይክ መልቬኒና ሌሎችም ይገኙበታል። ሴኔቱን በበላይነት የያዙት ሪፐብሊካን እንደራሴዎች የሕግ መምሪያው የራሱን የማጣራት ሥራ ሲያከናውን ያልጨረሰውን ሥራ እኛ እንድንሠራለት እየጠየቀ ነውና ተጨማሪ ምስክሮችን አንጠራም ሲሉ ቢቆዩም፣ አሁን ግን ከዚህ አቋማቸው እያንገራገሩ ያሉ ጥቂት ሴናተሮች እንዳሉ እየተሰማ ነው። ባለፈው ሳምንት መጨረሻ እና በዚህ ሳምንት የመጀመሪያ ቀናት በጠቅላይ ፍርድ ቤቱ ዳኛ ሊቀመንበርነት እየተመራ ላለው የሴናተሮች ሸንጎ ሁለቱም ወገኖች በሶስት ሶስት ቀናት በተከፋፈሉ ሀያ አራት ሀያ አራት ሰዓቶች ውስጥ መከራከሪያዎቻቸውን አቅርበዋል። ትናንት እና ዛሬ ሴናተሮቹ ለከሳሾቹ እንደራሴዎችም ለተከላካዮቹ የፕሬዝደንቱ ጠበቆችም ጥያቄዎቻቸውን እያቀረቡ ናቸው እንግዲህ ተጨማሪ ምስክር ይጠራ አይጠራ የሚወሰነው ሴናተሮቹ ነገ አርብ በሚሰጡት ድምፅ ይሆናል። ለማንኛውም ግን ጠቅላይ ዳኛ እና የችሎቱ ሰብሳቢ ሮበርት በንባብ ባሰሙት የሴናተሮቹ ጥያቄ ላይ ይኸው ጉዳይ ተነስቷል። ቦልተን፣ ሙልቬኒ እና ሌሎችም ቁልፍ የሚባሉ እማኞች ሳይሰሙ፣ ግንኙነቶች አላቸው የሚባሉ ተጨማሪ ሰነዶች ሳይታዩ፣ የሕግ መወሰኛው በተሟላ መረጃ የተደገፈ ብይን ላይ መድረስ ይችላል? ለዚህ ጥያቄ አጭሩ መልስ አይቻልም ነው ምስክሮች ሳይደመጡ ፍትሐዊ የፍርድ ሂደት ማድረግ አይቻልም። የሕግ መምሪያውን ክስ የሚመሩት እንደ ራሴ አደም ሺፍ መልስ ነው። በፕሬዚደንት ትራምፕ ላይ የተከፈተውን ክስ ይዘት እንዲያጠሩ ሁሉም ወገኖች ዕድል ተሰጥቷቸዋል። የዋይት ሐውስ ተከላካይ ጠበቃ አላን ደርሻዊትስ የተባለውን አላደረጉም ከማለት አደረጉ የተባለው አያስከስሳቸውም ወደ ማለት ዞረዋል። ፕሬዚዳንቱ ለሕዝብ ጥቅም ሲሉ እንደገና እንዲመረጡ የሚያስችላቸውን አንዳች ነገር ቢያደርጉ ያ የሚያስከስሳቸው እንካ በንካ ጥፋት ተድርጎ ሊቆጠርባቸው አይችልም። የሕግ መወሰኛው ክሱን እያየ ባለበት ጊዜ ምስክሮች እንዲጠሩ የሚጠይቁ ሰዎች በተወካዮች ምክር ቤቱ ደጃፍ ተሰልፈው ነበር። ጆን ቦልተን ሴኔቱ ከጠራኝ ቅርብ ይመሰክራለሁ ብለዋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ብሪታንያ ለግማሽ ምዕት ዓመት ለሚጠጋ ጊዜ ከቆየችበት የአውሮፓ ህብረት አባልነት እንድትወጣ ህብረቱ ትላንት የመጨረሻ ውሳኔ ሰጥቶበታል። የአውሮፓ ህብረት ምክር ቤት 621 በ49 ድምፅ የፍቹን ስምምነት ደግፏል። የሁለቱም ወገኖች ተደራዳሪዎች ባለፈው ዓመት የደረሱበትን ስምምነት የብሪታንያ ምክር ቤት ባለፈው ሳምንት አጸደቀው። ብሪታንያ ከአውሮፓ ህብረት አባልነት በኦፊሴል የምትሰናበተው ነገ አርብ ማታ ነው። የተቀረው ዓመት ሁለቱ ወገኖች በአዲስ ግንኙነት በተለያዩ ጉዳዮች ላይ አዲስ ድርድር የሚያደርጉበት የሽግግር ጊዜ ይሆናል። ዋናው የድርድር ነጥብ የንግድ ስምምነት ነው ተብሏል። ብሪታንያ የያዝነው ዓመት ከማብቃቱ በፊት ስምምነት የማድረግ ፍላጎት እንዳላት ታውቋል። በመጨረሻም በእስያ ሀገራት ያሉት መንግስታት መሰረታዊ የሰብአዊ መብቶችን እየረገጡ በመሆናቸው እየጨመረ በመሄድ ላይ ያለውን ጭቆና በመቃወም በወጣቶች የሚመሩ ተቃውሞዎች እየተነሱ መሆናቸውን አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅት አስገንዝበዋል። ዋናው መስሪያ ቤቱ ለንደን የሆነው አምነስቲ የእስያ ፓሲፊክ ቀጠናን አስመልክቶ ዛሬ ባወጣው አመታዊ ዘገባ የቻይና፣ የህንድ፣ የፓኪስታን እንዲሁም ሌሎች የደቡብና የደቡብ ምስራቅ እስያ ሀገሮች ሚዲያን የማፈን ተግባር አጠናክረዋል፣ ይላል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። አዳነችን፣ ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደነኝ አቀናባሪ ብርሃን ኃይሉ፣ የስርጭት መሀንዲሱ ቮይቲክ ሶርኛክ ናቸው። በዓለም ዜናዎች የጀመረው የመደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አቢሬስ ነው የምናልፈው። ኦሮሚያ በምዕራብ ኦሮሚያ በሚስተዋለው የጸጥታ ችግር ሳቢያ ወደ ጋምቤላና ሌሎችም ከተሞች ለመሸሽ መገደዳቸውን አንዳንድ የቄለም ወለጋ ነዋሪዎች ተናገሩ። የመንግስት ጸጥታ ኃይሎችና ና ራሳቸውን የነጻነት ተዋጊዎች ብለው በሚጠሩ ሸማቂዎች መካከል የሚደረገው ተኩስ ልውውጥ ለሕይወታቸው አደጋ መጋረጡንም እነኚሁ ነዋሪዎች ገልጠዋል። የወለጋ ዩኒቨርሲቲ ፖለቲካ ሳይንስ ና የሰብአዊ መብት ትምህርቶች መምህራን በምዕራብ ኦሮሚያ የሚታየው አለመረጋጋት የኅብረተሰቡን ኑሮ አዳጋች ማድረጉን ይናገራል ይላሉ። ለህብረተሰብ ሰላምና ደህንነት ሲባልም ሁለቱ ወገኖች የያዙትን መንገድ ማጤን አለባቸው ሲሉም አሳስበዋል። ናኮር መልካ ተከታትሎታል። የመንግስትን ወታደሮችም ሆነ ሸማቂዎቹን ስለምፈራ ስሜን አልናገርም፣ ድምፄ ማየር ላይ እንዲውል አልፈቅድም ያሉ ግለሰብ በምዕራብ ኦሮሚያ ቄለም ወለጋ የሚስተዋለውን የሰላም እጦት በመሸሽ ወደ ጋምቤላ ክልል ከሄዱ ጥቂት ወራት እንዳለፋቸው ይናገራሉ። እኒህ ግለሰብ በሸማቂዎችና የመንግስት ወታደሮች ሸማቂዎቹን ለመያዝ በሚያደርጉት ግብግብ የብዙ የሚያውቋቸው ሰዎች ህይወት ማለፉን ይናገራሉ። ሁለቱም በጥርጣሬና እገሌን አይተሃል ወይም ደግፈሃል በሚል ምክንያት ብቻ ሰውን እንደሚገሉ አስረው እንደሚያሰቃዩና የተለያዩ ግፎች እንደሚያደርሱ ማየታቸውን ተናግረዋል። ሸማቂዎቹ ለመንግስት ጠቁመውናል ብለው የሚያስቡ ግለሰቦችን ያለ ርኅራኄ ይገላሉ፣ ንብረታቸውንም ይወስዳሉ። በተመሳሳይ ሁኔታ የመንግስት ታጣቂዎችም ከሸማቂዎች ጋር ግንኙነት አለው ብለው ያሰቡትን ያለማጣራት ይገላሉ፣ ያሰቃያሉ ካሉ በኋላ ህብረተሰቡ ለሁለት ጌቶች መገዛት አንገሽግሾታል ሲሉ አክለውም ተናግረዋል። ሸማቂዎቹ ቦምብ ወርውረው ሲሸሹ፣ የመንግስት ታጣቂዎች ደግሞ እነሱን ለማሰስ በሚያደርጉት የተኩስ ልውውጥ ከገበያ የሚገቡ ማገዶ ለቅመው ከጫካ ውስጥ የሚወጡና ከቤት የማይወጡ አዛውንቶች እንዲሁም ምንም ከጉዳዩ ጋር ተያያዥ ያልሆኑ ግለሰቦች ህይወት ሰለባ ይሆናል ብለዋል። ሸማቂዎቹን በአንድ በኩል፣ በሌላ በኩል ደግሞ የመንግስት ሰላም አስከባሪዎችን በመፍራት ስምንት ልጆች እና ቤት ንብረታቸውን ትተው ዛሬ በጋምቤላ ክልል የቀን ስራ በመስራት ወደ ቀያቸው ለመመለስ የተሻለውን ቀን እየተመኙ መሆናቸውን ተናግረዋል። በሰላም እጦት ምክንያት ያለቀሙት ቡና እና ያላረሱት መሬት ብቻ ሳይሆን ከትምህርት የተስተጓገሉ ልጆቻቸው ነገር እንደሚቆጫቸውን ገልጸዋል። መንግስት በሸማቂዎች ላይ እየወሰድኩ ነው ስላለው እርምጃ አስመልክቶም ለተጠየቁት ሲመልሱ መንግስት እነሱን በእርምጃ ሊያጠፋ አይችልም፣ እነሱም መንግስትን መጣል አይችሉም። ዞሮ ዞሮ በመካከል የሚጎዳው ህዝቡ ስለሆነ ሌላ አማራጭ መጠቀም አለበት ብለዋል። በጽሑፍ እንዳሰናዳው በጠየቁት የስልክ ንግግራቸው በቄሌም ወለጋ ዞን አንፊሎና ጊዳሚ ወረዳዎች የሚገኙ ነዋሪዎች ወደ ሌሎች የክልሉ ስፍራዎችና ሌሎች ክልሎችን በመሸሽ ላይ መሆናቸውን ተናግረዋል። እኒሁ ግለሰብ በሌላ ክልል ሸሽተው የሚገኙ የተወሰኑ የቄሌም ወለጋ ነዋሪዎችን በስልክ ባናግራቸውም ለሕይወታቸው ስለሚሰጉ ምንም አይነት መረጃ ለመስጠት ፍቃደኛ ለመሆናቸውም በመግለጻቸው ያደረግኩት ሙከራ አልተሳካም። በዚህ ዙሪያ የወለጋ ዩኒቨርሲቲ ምሁራንን አነጋግሬ ነበር። ዶክተር ገመዳ ፍቃዱ የወለጋ ዩኒቨርሲቲ መምህርና ሰብአዊ መብት ላይ የተለያዩ ጥናት በማካሄድ ላይ ይገኛሉ። በምዕራብ ኦሮሚያ በተለይ በወለጋ ዞኖች ያለው ያለመረጋጋት ሁኔታ አስጊ ነው ብለዋል። ለማንግዱት በሁለቱ የታጠቁ አካላት መካከል ግጭት ሲፈጠር ሰው ሲሞትና ቤት ሲቃጠል የተኩስ ድምፅ ሲሰማ ስጋት ይፈጥራል። ይሄ ደግሞ የኅብረተሰቡ ሰላም እንዲታወክ እያደረገ ነው። በአጠቃላይ በምዕራብ ኦሮሚያ አለመረጋጋት እንደተፈጠረ እሙን ነው። ጋር እናገኝ የወለጋ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት ክፍል መምህር አቶ ገለታ ገመቹ በበኩላቸው በመንግስት ታጣቂዎችና ሸማቂዎች መካከል የሚፈጠረው ግጭት እናስብለታለን እንዲሁም ለእርሱ ነው የምንታገለው ስለሚሉት ህብረተሰብ ግድ የለሽ የሆነ ነው ሲሉ ይገልጻሉ። ሞቱማን ነጋፍ ተስገቢ መንግስት የህግ በላይነትን አስከብራለሁ ብሎ የጸጥታ አካላትን አሰማርቷል። ሸማቂዎችም በምዕራብ ኦሮሚያ እንደሚንቀሳቀሱ ነው ብዙኃን መገናኛ እየገለጹ ያሉት ህብረተሰቡ ስጋትና ውጥረት ውስጥ ነው። የሚፈራው ደግሞ የተለያዩ አካላትን ነው። አዋሰ ሶዳ ኬስ ነጋ በሁለት ዞኖች መካከል የሚፈጠረው ጠብ የሚጎዳው ሳሩን እንደሆነ ሁሉ በመንግስትና ሸማቂዎቹ መካከል የሚከሰተው ግጭት ገፈት ቀማሽም ሁለቱ አካላት የሚንቀሳቀሱበት አካባቢ ህዝብ ነው ሲሉ ተናግረዋል። አቶ ገለታ በመንግስት ወታደሮችና ሸማቂዎች መካከል በሚደረገው የተኩስ ልውውጥ ህብረተሰቡ ላይ ለመመለስ ስላለው ጉዳት እንዲያብራራሉ ምሁራኑ ሐዋሲ ነጋን ቀምኔ፣ ሰላም የሌለው ህብረተሰብ አያቅድም፣ የስራ ሞራል አይኖረውም፣ ራዕይ የለውም፣ ተስፋም ይቆርጣል። አርሶ አደሩ ካላረሰ ያመረተውን ለገበያ ካላቀረበ፣ ነጋዴውም ከአርሶ አደሩ ገዝቶ ካልሸጠ፣ ሁሉም ላይ ኪሳራ ያመጣል። የምዕራብ ኦሮሚያ ገቢ ደግሞ በቡናና በቆሎ ምርት ላይ የተመሰረተ በመሆኑ ሁለቱም በበቂ ሁኔታ ባለመሰራታቸው ትልቅ ተጽዕኖ አምጥቷል። መንግስት ጸጥታውን ካላስከበረለት ደግሞ ህብረተሰቡ ከመንግስት አስተዳደር አመኔታ ያጣል። በተለይ ያልታጠቁ ሰዎች ሲሞቱ ቅራኔ ይፈጥራል፣ አስከፊ ረሃብም ሊፈጠር ይችላል። ቤሌ ሀማንፉ ደንዳ ሐዋሲ ነጋይን ቅምኔ ሰላም የሌለው ህብረተሰብ ምንም የለው ህብረተሰቡ ከቤት ንብረቱ ከተሰደደ ኑሮውን ሁለመናውን ያጣል ማለት ነው። ስለዚህ ይህ አለመረጋጋት ሁኔታ እንዴት ሊፈታ ይችላል ብለን ለጠየቅናቸው ውይይት ድርድርና እናስብለታለን ስለሚሉት ህዝብ ማሰብ ተገቢ ነው ብለዋል። ምሁራኑ ኮሌክቲቭ ነን ቫዮለንስ አፕሮች ተርካንፊ ወራና መሌ ያለ ጦር መሳሪያ እርምጃ ሌሎች የተሻሉ አማራጮችን በመጠቀም ላብነት ያህል የዚህ ጉዳይ ተሳታፊዎች ማናቸው የሚለውን ለይቶ በጠረጴዛ ዙሪያ መመካከር፣ ካስፈለገም ሌላ አካልም በማሳተፍ ለችግሩ እልባት ሊሰጥ ይገባል። ለምንታው በፖለቲካ ውስጥ የጦር መሳሪያን መጠቀም የመጨረሻው እንጂ የመጀመሪያው አማራጭ መሆን የለበትም። የጦር መሳሪያ ለመጠቀምም ከታሰበ ለምን ማንን እዋጋለሁ ግቡስ ምንድን ነው ብሎ መጠየቅ ያስፈልጋል። የብረተሰቡ ፍላጎትስ ምንድን ነው የሚለውን ማጤን ያስፈልጋል። ይህ ኬኛ ረት የሸማቂዎቹ ምዕራብ ዞን ጦር መሪ በተለያዩ ጊዜያት ተጠይቀው ለብዙሀን መገናኛ ሲመልሱ ገለልተኛና ሶስተኛ አካል በተገኘበት ተወያይተው ችግራቸውን ለመፍታት እንደሚፈልጉ ሲገልጹ ቆይተዋል። የኦሮሚያ ክልል ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታየ ደንዳ ግን በቅርቡ ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስ ከሽፍቶች ጋር የምናደርገው ውይይት የለም የሕግ የበላይነትን በማስከበር ምዕራብ ኦሮሚያን እናረጋጋለን ማለታቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ቅንብር ደግሞ ወደ ሀረር እንሻገራለን። ባህር ዳርና ምስራቅ አድርጌ አንዳንድ ከተሞች የተጀመረው የሥራ ማቆም አድማ ዛሬም መቀጠሉን ነዋሪዎች ለአሜሪካ ድምፅ ገልጠዋል። አመራሮቹ አድማው በሌሎች ብዙ ቦታዎች ግን ቀርቶ መደበኛ እንቅስቃሴ ተመልሰዋል ብለዋል። አዲስ ቸኩልና ያጠናቀረው በሐረር ከተማ ትላንትና የተጀመረው የስራ ማቆም አድማ ከሞላ ጎደል ዛሬም ቀጥሎ መዋሉን ነዋሪዎች ለቪኦኤ አስታውቀዋል። አንዳንድ ባንኮች ከመከፈታቸውና በከተማው የታክሲ አገልግሎት በከፊል ከመጀመሩ በስተቀር የተለወጠ ነገር የለም ብለዋል ነዋሪዎቹ። የመንግስት ተቋማትን በከፊል እንደተከፈቱ ተነግሯል። የሐረሪ ክልል ፍትሕና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ ለቪኦኤ እንዳስታወቁት ግን ብዙ ነገሮች ተሻሽሏል ብለዋል። የስራ ማቆም አድማ ተብሎ መንገዱ የመዘጋትና ጎማን የመሳተር ሁኔታዎች ነበሩ። ዛሬ ደግሞ የተረጋጋ ሁኔታው ነው። ህብረተሰባችን በሰላም ወደ ገበያ የመጡ አለ ና ትናንት ጥሩ ሳልነበርም ማለት ማን እንደ ጠራ ኃላፊነት የወሰደ አካልም የለም፣ ህገወጥ የሆነ የስራ ማቆም አድማ ነው። ከአድማው ጋር በተያያዘ የግለሰቦች የንግድ ተቋማት ተዘግተዋል። ከዚህ ባሻገር ባንኮችና የመንግስት ተቋማትም ዝግ ነበሩ አብዛኞቹ የመንግስት አመራሮች እና መንግስት ሰራተኞች እነሱ ለምንድን ነው የሚቀሩት? ከስጋት አንፃር ሊሆን ይችላል። እነዚህ ባንኮች፣ ሌሎች ሱቆች ከስጋት አንፃር ትላንትና ተዘግቶ ነበረ። አሁን ዛሬ ደግሞ ህብረተሰብም የተንቀሳቀሰ ነው አለ ክፍት ነው። የመንግስት መስሪያ ቤቶችስ? የመንግስት መስሪያ ቤት ስራ ላይ ነው። ስራ የቀጠለ ነው። ትላንትና ሙሉ በሙሉ የመንግስት መስሪያ ቤቶች ተዘግተዋል ብለው ነበር። ዛሬም አብዛኞቹ አልገቡም ብለው ነበር። አሁን ገብተዋል ማለት ነው። ገብተዋል ገብተዋል እኛ ሰጠኝ በዚህ በጸጥታ ጉዳይ ህብረተሰባቸው እየመረጋጋት እንደዚህ አይነት ኃላፍነት ማይሰማ እዚህ ላይ ጫና የሚያደርግበት ነገር የህግ በላይነትን ለመረጋገጥ የፖለቲካ አመራር የጸጥታ አካል ቸቅና ጊዜ እየሰራ እነዋለን ና ይሄን የሄድንበት አለን አሁን ዛሬ ውይይት ላይ ነው። አድማው የከተማውን ና በዙሪያው የሚኖሩ አርሶ አደሮችን ኢኮኖሚ የጎዳ ነው ብለዋል። ህገወጥ ግሩፖች ይህ ሰብል ላይም አደጋ ያደረስ ነዋለው የዚህ አድርጊ ከባቢ እንደሚታወቀው ቤተሰብ አብዛኛው አርሶ አደር ነው። አርሶ አደር ጫቱ ወደ ገበያ ወጥቶ ከገበያ ሩዝ ገዝቶ ነው ለልጆች የሚሄዱት። ይሄ ጫት ተለፍቶ ነው የሚያመጡ። አሁን ሰዓት ዝናብ የለም። አንድ ጀርካን ጋዝ በስድስት መቶ ብር የገዛ ነው መስኖን ያጠጣ ጫቱም ሶስት ወር አራት ወር ጠብቆ የሚያለማ ያለ። ይሄ ወደ ገበያ ሲያመጣም ይሄ የከሰርበት ሁኔታዎችን አለ። ይሄ አላፍነት ያል ማይሰማ አካል ነው። ይህ ንገቱ ደግ ኑሮውን እንዲዘጋሚ ያደረገ ያለ በኢኮኖሚም ከፍተኛ ውርቀት ላይ በተለይ አስተዳደር ላይ ያደረሰበት ሁኔታዎች አሉ። እነዚህ ደግሞ መንግስት እንደ መንግስት በተመሳሳይ በአንዳንድ የምስራቅ አረርጌ ዞን ከተሞች በተጀመረው አድማ መንገዶች መዘጋታቸው በስራቸው ላይ ተጽዕኖ እያሳደረባቸው መሆኑን አሽከርካሪዎች ለቪዮ አስታውቀዋል። ነዋሪነቱ ድሬዳዋ እንደሆነ የነገረን አንድ አሽከርካሪ እሱም ሆነ ጓደኞቹ በአድማው ምክንያት መስራት አለመቻላቸውን ገልጾልናል። በተጨማሪ ደግሞ አንድ ጓደኛችን ከአዲስ አበባ ድሬዳዋ እየመጣ መስታወት የተሰበረበት መኪና አለ። የጎን መስታወት የት ከተማ ማለት ነው ወደ ከርሳ አካባቢ ከርሳ ወደ ድሬዳዋ እየመጣ ደብል ጋቢና መኪና በቀኝ በኩል የኋላው መሳዝ ይሰበራል። በምን ምክንያት ነው? ማንቀሳቀስ ለመከልከል ነው የተፈጠረው ነገር ምቀ እንቅስቃሴ ማድረግ አይቻልም በሚል መንገድ ዘጋው። በቃ ያው አይተ ዘጠኛ ቀኑ ነው ዛሬ ሁ እና ዛሬም እንቅስቃሴ የለም። ዛሬም እንቅስቃሴ የለም። እንኳን እኛ ያርለንም እነ ኦዳባስ ዘመንባስ እና የሚሏቸው ራሶች እነሱ ራሱ እንቅስቃሴ ላይ አይደሉም። ትናንትና የተመዘገቡ ሰዎች ራሳቸው አሁን ለወዳባ የተመዘገቡ የሰው ስሞችን ያሰው አልሄድም ትላለች። ለዛሬ ጠዋትን ከነሽ ት ማለት ነው። ይሄ መንገድ ተዘጋ ማለት ብዙ የሀገር ኢኮኖሚ ነው የሚቆደው። የግለሰብ በጣም ብዙ ብዙ ከእኛ እንኳን ስነሳለ ይ አንዱ ተጎጂ ነው። ስራ እንቅስቃሴ አላረግም ማለት ነው። በእኔ ስት ያለው ቤተሰብ ያለ፣ በእኔ ጋር አብሮ የሚሰራ ጓደኞች ያሉ ብዙ ብዙ ሰው ሀገርም ጭምር ተጎጂ ነው። እንቅስቃሴ ባለ ባለመኖር መፍትያ አይደሉም መፍትሄ ሊሆን የሚችለው በመነጋገር ያለውን ነገር በጠረጴዛ ዙሪያ ተነጋግሮ መፍትሄ ማድረግ መቻል ነው እንጂ በጉዳዩ ላይ መረጃ እንዲሰጡን የምስራቅ ሐረርጌ ዞን ፖሊስ ኃላፊንና የመንግስት ኮሚኒኬሽን ኃላፊን ለማግኘት ያደረግነው ጥረት አልተሳካም። በዞኑ ፖሊስ ነጻ መረጃ መስጫ የስልክ መስመር ያነጋገርናቸው ኮንስታብል ዋሪዮ የተባሉ የዞኑ ፖሊስ ባልደረባ ግን አብዛኞቹ ከተሞች ወደ ቀድሞ እንቅስቃሴያቸው ተመልሰዋል ብለዋል። አዎ ምንም የለም ሰላም ነው ማለት ሹፌሮች መንገድ እንደተዘጋብን ነው እያሉ ስለሆነ ነው እኮ ሁሉም መንገድ እየተንቀሳቀሱ ነው መኪኖች። አዎ ከተሞች ሁሉ ቢዝነስ ሁሉ ከተሞች ላይ ተጀምሯል። እንደገና ከተማ ምስራቅ አድርጌ አወዳይ፣ ቆቦ፣ አረማያ እነኝ እነኝ ምስራቅ አድርጌ ከተሞች ላይ። ዛሬ ወደ ድሬዷ የተሽከርካሪዎች መናኸሪያ በመሄድ ቪኦኤ ባደረገው ምልከታ ግን ወደ መናኸሪያው የሚገባም ሆነ የሚወጣ አነስተኛ ሆነ ትላልቅ የህዝብ ማመላለሻ ተሽከርካሪዎች አልነበሩም። አገር አቀፍ የትራንስፖርት አገልግሎት በሚሰጠው ዘመን አውቶብስ ትኬት ቆርጦ የነበረ አንድ መንገደኛም ገንዘቡ እንደተመለሰለት ለቪኦኤ አስታውቋል። በሐረርና ምስራቅ ሐረርጌ አንዳንድ ከተሞች በትላንትናው ዕለት ለሶስት ቀን የሚቆይ የስራ ማቆም አድማ መጠራቱንና የአድማው መንስኤም በወለጋ መንግስት በንጹሐን ላይ እየወሰደ ነው ያሉትን ጥቃት እንዲሁም የኮማንድ ፖስት አስተዳደርን ለመቃወም መሆኑን ወጣቶች መናገራቸውን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች፣ የዕለቱ አቢይ ርዕስ የተሰናዳ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ከታገቱት የደንቢዶሎ ዩኒቨርሲቲ ተማሪዎች ቤተሰቦች ጋር ተገናኝተው የተወያዩበትን የተመለከተ ዘገባ እንደደረሰ እናቀርባለን። አሁን ወደ ተከታዩ ዘገባ ልውሰዳችሁ። የኢትዮጵያ ምርጫ ቦርድ በሕግ የተሰጠውን ኃላፊነትና ግዴታ ለመፈጸም ከማንም ይሁንታ ማግኘት የለበትም ሲሉ የቦርዱ ምክትል ሰብሳቢ ገልጠዋል የምርጫውን መርሃ ግብርም የመወሰኑ የመጨረሻው ኃላፊነት የቦርዱ እንደሆነ አስታውቀዋል። ከምርጫ ባለድርሻ አካላት ጋር የሚደረገው ምክክር እንደሚቀጥልም ተናግረዋል። መለስካቸው አምሃ ዝርዝሩን ይዟል። አብሮነት ለኢትዮጵያ ፌዴራላዊ አንድነት ትናንት ባወጣው መግለጫ ምርጫ መካሄድ ያለበት መቼ ነው በሚለው መሠረታዊ ጥያቄ ላይ በቅድሚያ መንግሥትና ፓርቲዎች የጋራ ድርድርና ውይይት ማድረግ አለባቸው ላለው ቦርዱ ተቃውሞ የሌለውና በቀጥታም ከቦርዱ ተግባር ጋር አይገናኝም ሲሉ የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለ ለቪኦኤ ተናገሩ። አቶ ብሸት እንዳብራሩት ቀደም ሲል ቦርዱ ምርጫው መቼ መካሄድ አለበት የሚለውን ዝርዝር የጊዜ ሰሌዳ ለምክክር እንዳቀረበ አስታውሰዋል። ከዚህ ሁሉ ጀርባ ግን ኃላፊነቱንና ግዴታውን መሰረት በማድረግ እንደሆነ አቶ ውበሸታ የለ በአጽንኦት ገልጸዋል። እንግዲህ መቼ መሆን እንዳለበት ያው ሕገ መንግስታዊ ስርዓቱና እና እስከ ዛሬም ድረስ ደግሞ ሲካሄድ የቆየበትን ሁኔታ በማጤን ነው። በየአምስት ዓመቱ ምርጫ ስለመካሄዱ እና ምርጫ ቦርድ ደግሞ ያንን ስለማስፈጸሙ ከማንም ይሁንታ ማግኘት የለበትም። ህጉ በራሱ በቂ ነው። ህግ ደግሞ የማስፈጸም ኃላፊነት አለበት። ምርጫ ቦርድ የተቋቋመውም ለዚሁ ጉዳይ ነው። አንዱ፣ ሌላው የፖለቲካ ፓርቲዎችን ማስተዳደር ነው። ሌሎችም አሉ፣ ግን በዋነኛነት የአገሪቱን ምርጫ ማስተዳደር ነው እና አሁን አብሮነት የተባለው ስብስብ በመንግስትና በፓርቲ በመጀመሪያ መቼ ምርጫው መካሄድ እንዳለበት መወሰን አለበት ብለው ስጋታቸውን ጮክ ብሎ ለማሰማት የሚሞክሩበት መንገድ በኛ በኩል የምንቃወመው ነገር አይደለም። ምክንያቱም ፖለቲካ መሪዎች እና ፖለቲካ ፓርቲዎች በሂደት የገመገሟቸውን ነገሮች መሰረት አድርገው ያወጡት መግለጫ ነው ብዬ ነው ማስበው። ግን ይህን ከኛ ጋር አይደለም። ይሄ እነሱን ብለውታል። እኛና መንግስት ነው ያሉት። እነሱና መንግስት ፈጽመው፣ እኛ ተጠሪነታችን ለፓርላማው ነው ፓርላማው ይህንን መሰረት አድርጎ የሚወስነው ነገር ካለ ያንን የማናስፈጽምበት ሁኔታ የለም። ነገር ግን አሁን በመሬት ላይ ያለው ነገር ምንድን ነው? የምርጫና ፖለቲካ ፓርቲዎች ጋለ ህገ መንግስቱ አለ። ስለዚህ እኛ ደግሞ እንደ ተቋም ይህንን የማስፈጸም ኃላፊነት አለብን። ስለዚህ ማንኛውም ሀገራዊ ኃላፊነት አለብኝ ብሎ ተጨንቆ ተጠቦ አሁን አብሮነት እንደሰራው አይነት ስራ የሰራ ወገን ሁሉ ወደ ምርጫ ቦርድ አይደለም። ይህን ጉዳይ የእውነት ለማስፈጸም የፈለገ አካል መደራደር ያለበት መነጋገር ያለበት ከመንግስት ጋር ነው። የመጀመሪያውም የምክክር ቀን የምርጫ ቦርድ ሰብሳቢ ደጋግመው እንደገለጹት ህግ የማስከበርና ህግ የማስፈጸም ኃላፊነት ካለባቸው ተቋሞች አንዱ ነን። ሌላው ጥያቄያቸው የኢትዮጵያ ምርጫ ቦርድ ዝርዝር የምርጫ ማስፈጸሚያ ረቂቅ ደንቦችን በማውጣት ሂደት ላይ ይገኛል። ነገር ግን በቅርቡ በጸደቀው የምርጫ ማስፈጸሚያ አዋጅ ላይ ፓርቲዎች ገና አልተስማሙም። በዚህ ባልተስማማንበት ህግ መሰረት በማድረግ የተለያዩ ዝርዝር መመሪያዎችና ድንቦችን እያወጣ ስለሆነ ይህ እንዲያውቆም እንጠይቃለን። ምርጫ ቦርድ የሚሉት በዚህ ላይ ምን አስተያየት አለት? ይሄ አዋጅ የተረቀቀበትን መንገድ ከምርጫ ቦርድ ባላነሰ የፖለቲካ ፓርቲ መሪዎች በሙሉ ያውቁታል። የፖለቲካ ፓርቲዎቹም ያውቁታል። ብዙ ሂደት ሄዶ ነው። ብዙ ወራቶችም ጨርሶ ነው። ብዙ ምክክርም ተደርጎበት ነው። ፓርላማው በመጨረሻው አዋጅ አድርጎ ያወጣው አዋጅ ሆኖ ከወጣ በኋላ በሌላ አዋጅ እስከሚሻር ድረስ ወይም እስከሚሻሻል ድረስ እኛ በአዋጁ ላይ የተደነገጉትን መመሪያዎች አውጥቶ ወደ ስራ ከመግባት የሚያግደን የሚከለክለን ነገር የለም። ይሄም ቢሆን ይሄም ቢሆን ከእኛ ጋር አይደለም ጉዳዩ ያለው። ከተቃወሙት እንዲሻሻል ከፈለጉ ደጋግመውትም ብለውታል ደጋግመውም ብለውታል ከፓርላማውና ከመንግስት ጋር የሚያደርጉት ድርድርና ውይይት ነው እንጂ እኛ እንደ ገለልተኛ አካል አዋጅ አለ በአዋጁ መሰረት ምርጫውንም እናስፈጽማለን ፓርቲዎችን እናስተዳድርበታለን መመሪያዎችንም እናወጣለን። ባለፈው ጊዜ የጀመራችሁት ፓርቲዎችና ሌሎች ባለድርሻዎችን የተመለከተ ጉባኤ ወይም ስብሰባ ወደፊት ይቀጥላል? ምክክር ይቀጥላል? አዎ፣ አሁን ባለፈው የተደረገው ምክክር አለ። አሁን ደግሞ የፖለቲካ ፓርቲዎችን ብቻ በሚቀጥለው ሳምንት መቶ ሰባት ወይም ከዛ በላይ ሊሆኑ ይችላሉ መሪዎቻቸውን ይዘን እንማከራለን። ሁሉንም ይዘን ከዛ በኋላ ደግሞ የመንግስት አካላትን፣ የሲቪል ማህበራትን፣ ታዋቂ ግለሰቦችን እና ሌሎች የባለድርሻ አካላት የሚባሉትን ደግሞ ይዘን አንዴ እንማከራለን። እንግዲህ አንድ እንዲታወቅ የምፈልገው ነገር ምንድን ነው? የመወሰኑ ስልጣን የኛ ነው። ምክንያቱም ስራውን የምንሰራው ኃላፊነቱ የተሰጠን በአዋጅ ለምርጫ ቦድር ስለሆነ ነገር ግን የማማከር ግዴታ አለብን። የምናማክረው ደግሞ ይዘን የመጣነውን የጊዜ ሰሌዳ አፈጻጸቡን ተግባራዊ ለማድረግ የሚረዱ ሀሳቦችን ማግኘት እንችላለን ነው እነኝን ሀሳቦች ለማግኘት የምናደርገው ጥረት። በመጨረሻ አንዳንድ ሀሳቦች የተዘነዘሩት ሁሉ ተቀብለናቸው ባንሄድ፣ ሀሳባችን ምን አልወሰዳችሁም ሊባል አይገባም። ምክንያቱም ሕጉ ስልጣኑን የሚሰጠው የመወሰኑንና የማደራጀቱን ለእኛ ነው የምርጫ ሰሌዳውን ስለሆነ የጠየከኝ ማለት ነው። ስለዚህ የምርጫ ሰሌዳውን እናማክራለን። የምናማክርበትን ምክንያት የዘለልነው ያለፍነው ያልታየን ነገር ካለ እንድናይ ነው። እንድናይ እና አገርም ፖለቲካ ፓርቲዎችም ህዝቡም ያቀረብነውን ሰነድ የራሱ አድርጎ የሚያይበትን ሁኔታ ይበልጥ እንዲታይ የማድረግ ጉዳይ ነው። ስለዚህ ምክክሩ አላለቀም። በአሁኑ ጊዜ አንደኛ የምርጫ የጊዜ ሰሌዳ ገና አልተወሰንም፣ አላለበቃም አሁን እንዳሉት። ሁለተኛ በልዩ ሁኔታ ደግሞ የምርጫ ቅስቀሳ ቀን አልተወሰንም። መጀመሪያው ቀን አልተወሰንም፣ መጨረሻው ቀንም አልተወሰንም። በዚህ ምክንያት ግን በአሁኑ ጊዜ አንድም ሁለትም ወይም ከዚያ በላይም የሆኑ የፖለቲካ ፓርቲዎች ግልጽ የሆነ የምርጫ ቅስቀሳ እያካሄዱ ነው። ይህን መቆም አለበት አላትቆመም። ምርጫ ቦርድ ነው የሚሉት። ምን አስተያየት አላችሁ በዚህ? አዎ፣ እኛም እየተረዳን ነው ያለ ነው። የምርጫ ቅስቀሳዎች እየተካሄዱ ነው ያሉት። ይሄ ከምርጫ ሰሌዳው ላይ ከተያዘው ጊዜ ውጭ የሚደረግ ነገር በሙሉ ሕጋዊ አይደለም። ስለዚህ መቆም አለበት። ለዚህ ቦርዱ ጥናት አድርጎ ቅርብ ጊዜ ሥርዓት የሚያስይዝበትን መንገድ ይሰራል። አመሰግናለሁ። እኔም አመሰግናለሁ። መለስካቸውና እንግዳውን እናመሰግናለን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ቅንብር የወቅታዊውን የኮሮና ቫይረስ ወረርሽኝ ይመለከታል። የኮሮና ቫይረስ ወረርሽኝ በተቀሰቀሰባት የማዕከላዊ ቻይናዊቱ የውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያለንበት ሁኔታ አስጨናቂ በመሆኑ መንግስት ከውሃን ከተማ ያውጣን ሲሉ የኢትዮጵያን መንግስት ጠይቀዋል። ኤደን ገረመው የኢትዮጵያን መንግስት ምላሽ እንዲያስረዱ በቻይና የኢትዮጵያ አምባሳደር የሆኑትን አቶ ተሾመ ቶጋን በስልክ አነጋግራ ተከታዩን አጠናቅራለች። በቻይናዋ ውሃን ከተማ ሁቤይ ውስጥ ለመጀመሪያ ጊዜ ከወር በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚህ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊቅ በውሃን ሁቤይ ግዛት ውስጥ የውቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል። እኛ የትምህርት ቤት አሁን ያለበት ቤት ወደ ሀምሳ እስከ ስልሳ ተማሪ ያለ። በሳምንት አንዴ ነው እንድንወጣ የሚፈቀድልን። ሾፒንግ ለማድረግ ስንሄድም ደግሞ ያው የምንፈልገውን ነገር አናገኝም፣ ያልቃል በብዛት እና ይህ ነው ያለው ነገር አሁን ተሸግናል። የምንዘው ነገር ያው ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው። ከቀን ቀን ሰው እየጨመረ ነው የተያዙ ሰው እና፣ ያው በጣም ያስፈራል። ከቤተሰብ ተነጥለና ያለ ነው እና ሀገራችን መሄድ ነው ካሁን፣ እንደሰማኑ ከሆነ ጃፓን አስወጥታለች ሀገሯቸውን ሰዎች ዛሬ ነው ያስወጣቸው። አሜሪካ አስወጥታለች፣ እንደሰማኑ ከሆነ ኢንዲያ ራሱ ታስወጣ ነው ዛሬ። እና እኛም ያው መውጣት ነው ንፈልገው በአሁኑ ሰዓት፣ በጣም ተጨንቀን ያለ ነው። ሌላው ያነጋገርኩት ተማሪ ዮሐንስ ሸዋረጋ ይባላል በውቻንግ ዩኒቨርሲቲ የሶስተኛ አመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐር ማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህናነን እንላለን እንጂ ከፍተኛ ፍርሃትና ጭንቀት ላይ ነው ያለ ነው ይላል። አንደኛ የምግብ ችግር ላይ ያለብን፣ ሁለተኛ ነገር ደግሞ ስጋ ነው። በቃ አሁን ውጭ ስንወጣ አየር የምንተነፍሰው አየር ኖርማል አይደለም ነው የሚ ማለት ነው። እና ስንወጣ ስንገባ፣ የነካነው ነገር እጃችንን አስር ጊዜ የምንጣጠበው፣ የሞት ዜና ነው የምንሰማው። በቃ ስጋ ነው። በሳምንት ሁለቴ ነበር የተፈቀደልን፣ አሁን አንድ ጊዜ ሆኗል። ሱቆች ዝግ ናቸው። ና እኛ ደግሞ የምንፈልጋቸው ምግቦች ያው እንደ ቲማቲም፣ እንደ ሽንኩርት ለሰላጣ ምናምን ያለው አይነት ምግቦች ናቸው ና ትንሽ ነው የምንፈልገው። ያለ መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ጣፋጭ ነገር ነው የምንበላው። ጣፋጭ አሁን ለምሳሌ እኔ ስበላ ያዞረኛል። ጣፋጭ በቀን አንዴ ነው ምግቡ እንዲህ በቀን የምናደርገው ማለት ነው። አሁን ለምሳሌ ለእኔ ሰባ ስድስት ኪሎ ነበርኩ ከዚህ በሽላ በፊት ማለት ነው። አሁን ሰባ አንድ ኪሎ ነኝ። አምስት ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ተቆቃ ነው። እየዋሸሁ ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እያቀለልኩ ማለት ነው። ከጓደኞች ጋር ልገናኝ ዶርም ውስጥ ነው ያለሁት ማለት ነው። በቃ ስጋቱ ተበስ ነው ያደረጋል። ትንሽ ብንቆኝ ማለት ነው ሌላ አለም ውስጥ ነው እና ይሄ ነገር ነው በጣም ችግር የሆነው ኮሚኒቲዎች አሉ የተቋቋሙ ማለት ነው ከኤምባሲው ጋር የሚያገናኙ ሀሳባችንን አቅርበን ነበር እንመልስላቸዋለን የሚሉ እስካሁን ምንም አይነት አዲስ መልስ የለም። እና እነሱ የሚሉን ያው ተረጋግታች ለመጠበቅ ሞክሩ ነው የሚሉ። የእነዚህን ተማሪዎች ጥያቄ ይዘን በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር። አምባሳደር ተሾመ ተጋ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ በአለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውንና እሳቸውም ሆኑ የስራ ባልደረቦቻቸው ከቤታቸው ተቀምጠው እየሰሩ መሆኑንም ያስረዳሉ እንግዲህ ይሄ ድንገት የሆነ ክስተት ነው በርካታ የአፍሪካ ተማሪዎችም አሉበት ይሄ ችግር የተከሰተበት ከተማ መንግስት ችግሩን ለመቅረፍ ለመከላከል እንዲያስችለው ዘግቶታል እኛም በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ በዚህ ሳምንት ከቤታችን አልወጣንም። ከቤት ነው ስራችንን እየሰራን ያለ ነው እና ከመጀመሪያው ጀምሮ ያው ቫይረሱ በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ለዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው ዌብሳይታችን በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ልከናል። መልዕክቶች የሚደርሱን አሉ። በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልስ ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ። ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካይነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል። ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረሰም። ሁለተኛው እንደሰማችሁት የአለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስም እዚህ ነበሩና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎች ዜጎቻቸውን የማስወጣት ስራ አሁን በአያስቡ ይሻላል የሚል ሀሳብ አቅርቧል በተለይ ውሀን ያሉ ተማሪዎች መውጣት የምርት ጥያቄ አቅርቦልናል እኛም ከአዲስ አበባ ጋር እየተነጋገን ነው አጠቃላይ ያለውን ሁኔታ ግምት ውስጥ ማስገባቱ ጥሩ ነው የሚል ነገር አለ። አሁን ለምሳሌ ከውሃን ወደ ሌላ ክፍለ ሀገር እንድናስወጣቸው ብፈለግ እንኳን የሚወጡበት ክፍለ ሀገር ፈቃድ ማግኘት ያስፈልጋል። የውሃንም ፈቃድ ማግኘት ያስፈልጋል። እነዚህና እነዚህ የመሳሰሉ ትንሽ ከቫይረሱ ሁኔታ ጋር ትንሽ የተወሳሰቡ ነገሮች ስላሉ ነው ተመራጭ የሆነው አካሄድ ባሉበት ቦታ የሚያስፈልጋቸው አቅርቦቶች የጤናም፣ የጥንቃቄም እንደዚሁም ደግሞ የምግብ አቅርቦቶች እንዲደርሳቸው ማድረግ ከዛ ችግር ካለ ደግሞ በውጭ ቢሮ አማካኝነት ትክክል እያደረግና ያለ ነው። አምባሳደር ተሾመ ቶጋ በቻይና የኢትዮጵያ ኤምባሲ ከውጭ ጉዳይ ሚኒስቴርና በጉዳዩ ላይ ባለድርሻ ከሆኑ አካላት ጋር በትብብር እየሰራ መሆኑንም ገልጸዋል። የማውጣት ወይም ኢቫኩዌት የማድረጉ ስራ ስርዓት አለው። ሰው እንደሚያስበው በቀላሉ የሚፈጸም ነገር አይደለም። አንደኛውና ዋናው ወደ ኦፕሬሽን ከመሄዳችን በፊት ይሄን በተመለከተ ያው መንግስታችን ሪፖርት አድርገናል የቻይና የውሃንና የሁቤይ ውጭ ግንኙነት ቢሮ ጋር በመነጋገር የሚቀርብላቸው የምግብ እጥረት የጤና መከላከያ ቁሳቁሶች እጥረት ካለ ይሄ እንዲቀርብላቸው እየተደረገ ነው ያለው። አምባሳደሩ አሁን ላይ ባለው ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች እራሳቸውን ጠብቀው በዶርማቸው እንዲቆዩ ይመክራሉ። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ ኤደን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ቀደም ብለን በመግቢያችን ያስተዋወቅነውና ተጽናብቶ የደረሰን የዕለቱ አብይ ርዕስ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ቤተሰቦች ጋር ተገናኝተው ተወያይተዋል። ልጆቻቸው እንደታገቱ ሪፖርት ካደረጉ አስር ወላጆች ስምንቱ በውይይቱ ላይ ተገኝተዋል። እስክንድር ፍሬው በጠቅላይ ሚኒስቴር ጽሕፈት ቤት የፕሬስ ኃላፊ የሆኑትን አቶ ንጉሱ ጥላሁንን በስልክ አነጋግሯል። አቶ ንጉሱ ጠቅለል ባለመልኩ ግንኙነቱን ወይም የተደረገውን ሂደት በማስረዳት ይጀምራሉ። አጠቃላይ ከወላጆች እስካሁን ድረስ ሪፖርት ካደረጉ ከአስር ወላጆች ወላጆች ዛሬ በጠቅላይ ሚኒስትር ጽህፈት ቤት ከጠቅላይ ሚኒስትሩ ጋር አጠር ያለ ቆይታ አድርገዋል። ስምንት ወላጆችን ያሉኝ ስምንት ወላጆች ቤተሰብ አባላትን ጨምሮ ማለት ነው። ክቡር ጠቅላይ ሚኒስትሩም ሁኔታውን አሳሳቢነት መንግስት እየሰራ ያለውን ስራ ሂደቱን የሚከታተልበትን አግባብ ያለውን መረጃ እና ወደፊትም በጥብቅ የሚከታተለው እና በቀን አመራር ተመድቦ በጥብቅ ስራ እየተሰራበት መሆኑን አንስተውላቸዋል። ቤተሰቦች ቤተሰቦች ወላጆች ያሉበትን ሁኔታም አይተዋል። ከዛ በመቀጠል ረዘም ያለውን ጊዜ ክቡር ምክትል ጠቅላይ ሚኒስትሩ እና የሰላም ሚኒስትሯ የምክር ቤት አባላት ወላጆቻቸው ካሉበት አካባቢ ውክልና አግኝቶ የመጡ የምክር ቤት አባላት ከዛ አካባቢ የተመረጡ የፓርላማ አባላት ማለት ነው። የፓርላማ አባላት በነበሩበት ውይይት ተደርጓል። በውይይቱም በመጀመሪያ ደረጃ ወላጆች የሚያነሷቸውን የተለያዩ ጉዳዮች በጽሞና የማዳመጥ እነሱም ያላቸውን መረጃ እና አሁንም ቤተሰቡም ጭምር ያለበትን ሁኔታ የማዳመጥ እና እንደ መንግስት ደግሞ መንግስት እስካሁን ድረስ በሚዲያ ለሕብረተሰቡ ከተገለጸው በተጨማሪም በዝርዝር አለ ጉዳዮችን በማንሳት ለወላጆች መንግስት እየሰራ ያለውን ስራ አብራርተዋል። ምክትል ጠቅላይ ሚኒስትሩ በዝርዝርም በቦታው ተገኝተን ስለነበረ፣ ያየናቸውን፣ የታዘብናቸውን፣ ያገኘናቸውን መረጃዎች ለወላጆቹ በሚመጠን ደረጃ እንደዚሁ መረጃ ሰጥተናቸዋል። ከዛም ባሻገር ሁኔታውን የምንከታተልበትን አግባብ በመቀጠልም ይህን ጉዳይ ለወደፊቱ ጉዳዩን ልባት እስኪያገኝ ድረስ መንግስት ቀን ከሌት ይህንኑ እንደሚሰራ እና ወላጆችም ባላቸው ግንኙነት ባላቸው መረጃ ከመንግስት ጎን ሆነው ልጆቹ የጋራ ልጆቻችን መሆናቸው ጉዳቱም፣ ጭንቀቱም፣ ስጋቱም የመውለድ እና ለመውለድ ካልሆነ በስተቀር እንደ መንግስትም የላቀ ኃላፊነት ያለብን መሆኑን እና ወላጆችም ልጆቹን ወደ ትምህርት ቤት የላቀ አድርገው የላኩት መንግስትን አምነው ስለሆነ ይህንን አመኔት በአግባቡ መወጣት ባለመቻላችንና ይሄ መከሰቱ አሳዛኝም እንደሆነ ፈጣን ምላሽን ባለመገኘቱ እንደዚሁ መንግስትን የሚያስጨንቅ መሆኑን ከልብ ውይይት ተደርጓል። ወላጆች የተደረጉትን ጥረቶች በልኩ እንዲረዱ መረዳዳትና መደማመጥ ለመወያየት ረረብ የግማሽ ቀን ውይይት ነው የተደረገው እና ይሄን ይመስላል አጠቃላይ። የጠቅላይ ሚኒስትሩ ስሜት ምን ይመስላል፣ በደረሰው ሁኔታ ላይ አቶ ንጉሱ ይሄንን ሊያካፍሉኝ ይችላሉ? እንግዲህ ክቡር ጠቅላይ ሚኒስትሩ ይህ ኃላፊነት እንዳለበት የመጨረሻው ሰው እንደመሆናቸው ጉዳዩን እጅግ በንቃት በመከታተል በየጊዜው የመረጃ ፍሰቱንም ቀን በቀን እንደሚከታተሉ በእያንዳንዷ ሁኔታ የምትመጣ መረጃ እየተነጠኑ አቅጣጫ እንደሚያስቀምጡ ለወላጆች ገልጸውላቸዋል። ስሜታቸውንም አጋርተዋቸዋል። ያው ይሄ ጉዳይ ማንንም ማንንም በየትኛውም ደረጃ ያለ ሰው ስሜት የሚፈታተልና የሚጎዳ ነው። ኃላፊነት ደረጃ ደግሞ በሳቸው መጠን በዚህ ደረጃ ሲሆን ደግሞ በእጅጉ የሚፈትን ነው። ይሄንን ገልጸውላቸው ወላጆችም ይሄንን እውቅና ሰጥተዋል፣ አመስግነዋል፣ ቻቸውም ይህንን ተቀብለዋል። ጠቅላይ ሚኒስትር አብይ አህመድ ታጋቾቹ ወይም ምክትላቸው አቶ ደመቀ መኮንን ታጋቾቹ የሚገኙበትን ሁኔታ ለቤተሰቦቻቸው ገልጸዋል ወይ? አሁን ያሉበትን ሁኔታ? አዎ፣ በዚህ ሁኔታ በመረጃ ደረጃ መረጃዎቹን በማስረጃ በማረጋገጥም የተሄደበትን ርቀት በዝርዝር ቦታውን ሁኔታ የአካባቢውን ሁኔታ የወላጆችንም ከተነጠኑ በኋላ ግልጽ የተደረጉ ለህዝብ ግልጽ የተደረጉ መረጃዎችንም በመድገም እና በማብራራት ምንስ ማለት ናቸው በማለት ከዚያም ባለፈ ደግሞ የተገኙ መረጃዎች ግን የምርመራ ስርዓቱን በማያስተጓጉሉ ቀጥታ ስራውን በሚያግዙ ሁኔታዎች ላይ ተመስርተው መረጃ ሰጥተዋቸዋል። ከዚህ ውስጥ እንግዲህ እስካሁን ድረስ ልጆቹን በተመለከተ አንድም እኔ ነኝ ይህንን ኃላፊነት የወሰድኩት የምወስደው ብሎ የሚቀርብ አካል የሌለ መሆኑ ከዛም ባሻገር ደግሞ በተጨባጭ በሌሎች ጊዜያት እና አካባቢዎች አንዳንድ ጊዜ እኔ ነኝ ብለው በዓለም ደረጃም እንደሚታወቀው ኃላፊነት የሚወስደው የምወስደው የሚለው አካላት መንግስት በግልጽ ከእነሱ ጋር የሚፋለማቸው ወይም የሚደራደራቸው አካላት የሌሉበት መሆኑንም ተማሪዎቹን ልጆቹን በተመለከተ የትኛው ነው መረጃ ብናገላብጥ እና ብናይ የልጆችን ደህንነት እስካሁን ችግር ውስጥ የጣለ የትኛውን መረጃ የሌለ መሆኑን በግልጽ አሳይተዋቸዋል። እንግዲህ መልካሙን በመመኘት መንግስት ልጆቹን እና ወላጆችን ለማገናኘት ማንኛውንም ጥረት የሚያደርግ መሆኑን፣ ችግር ሳይፈጠር በሰላም ለመቋጨት ጥረት የሚደረግ መሆኑን የትኛውን መረጃ ግን ከተገኘ ለመቼም ቢሆን መጠበቅምና ለህብረተሰቡ ለወላጆችም መረጃ የሚሰጡ መሆኑን ክቡር ምክትል ጠቅላይ ሚኒስትሩ ቃል ገብተው አስረድተው ወላጆችም ይህንኑ ተረድተው ነው የተጠናቀቀው ማለት ነው። አቶ ንጉሱ አቃለው ለስራ ከሄዱበት እየተመለሱ መንገድ ላይ ሆነው ነው የሚያነጋግሩኝ። መንግስት ለጉዳዩ በቂ ትኩረት አልሰጠም ለሚሉ አስተያየቶች መነሻ ከሆኑት አንዱ እንግዲህ እንደዚህ አይነት ትችቶች ሲሰነዘሩ ቆይተዋል። እርስዎም እንደሚያውቁት ስለማስለቀቁ ሂደት ወይም ለማስለቀቅ ስለሚደረገው ሂደት የልጆቹን ደህንነት እና ተያያዥ ጉዳዮችን የተመለከቱ መረጃዎች ቶሎ ቶሎ አለመለቀቃቸው ወይም አለመውጣታቸው ነው፣ አለመሰጣታቸው ነው። እና ስለዚህ ምን ይላሉ እርስዎ? ይሄን የመጨረሻ ጥያቄ ላድርገው። አቶ ንጉሱ፣ እርግጥ ነው አንድም ፈጣን ተከታታይ አስተማማኝ መረጃ ለህብረተሰቡ የቀረበበት እውነት አይደለም። ይሄ እውነት የአጋጣሚ ሁለተኛ ህብረተሰቡ ዘንድ ደግሞ ተከታታይና አስተማማኝ መረጃ የማግኘት ፍላጎት አለ። ይሄም ተፈጥሯዊ እና ትክክልም ነው። ነገር ግን ይህም ጉዳይ በተመለከተ ፈታኝ ጉዳዮች አሉ፣ ፈታኝ ነገሮች አሉ። ለህብረተሰቡ ፈጣን መረጃ መስጠትና ትክክለኛ መረጃ መስጠትን ማጣጣም በፍጥነትና በትክክለኛነት በእርግጠኛነት መካከል ያለውን መጣጣም መጠበቅ በጣም አስፈላጊ ነው። ከዛም ባሻገር ይሄን መረጃ ትክክለኛ መረጃ ቢሆንም ፈጣን መረጃ ቢሆንም የምርመራውን፣ የእንቅስቃሴውን፣ የስምሪቱን ስራ በሚያስተጓጉልና በሚያደናቅፍ ጊዜና ሁኔታ የሚሰጥ መረጃ ከጥቅሙ ጉዳቱ ይበልጣል እና ሁለቱን ጉዳዮች ማጣጣም በጣም ተገቢ በመሆኑ ጊዜ ወስዷል። መረጃውን መስጠት በቻልንበት ጊዜ ግን መረጃውን እየሰጠን ሄደናል። ጉዳዩ ግን ፍጥነት አለመቋጨቱም በሂደቱም ቢሆን የወላጆችን ሕመም የሚፈውስ መረጃ በፍጥነት ባለመገኘቱም በፍጥነት ባለመስጠት ባለመቻሉ ሕብረተሰቡን የሚሆን ወላጆችን ያንገላታም የጎዳም አጀንዳም የሆነ መሆኑን እናስተውላለን ነገር ግን ለሕብረተሰቡ መረጃ ላለመስጠት ጉዳዩን ለመደበቅ እና ቸል በማለት ምንም ስራ ባለመስራት ሳይሆን ጉዳዩ እንደ ችግር ተወስዶ መረጃው ከተገኘበት ጊዜ ጀምሮ የሀገር መከላከያ ሰራዊትም፣ የፌዴራል ፖሊስም፣ የፖለቲካ አመራሩም ሁሉም ርብርብ አድርጎ በክቡር ምክትል ጠቅላይ ሚኒስትሩ የሚመራ አንድ ግብረ ኃይልም ተቋቁሞ ከሌሎች ስራዎች ሁሉ ጋብ በሚል መልኩ ይህን ጉዳይ ዋነኛ ጉዳይ አድርገን ይዘን እየሰራን ነው። በተደጋጋሚ እንዳልነው ይህን ሁለት ሶስት ቀን ጠቃሚ ጠቃሚ መረጃዎች ተገኝተዋል። እነዚህ ጠቃሚ መረጃዎች ወደ ጥሩ መንገድ እንዲወስዱን እየሰራን ነው። ይሄንን በማያበላሽ ሁኔታ ለኅብረተሰቡ መረጃ የመስጠቱን ሂደት እንቀጥላለን። ፍጥነትንና የመረጃ ጥራትን ግን የማጣጣም ሁኔታ የግድ እንደሆነም እናስተውላለን ማለት ነው። አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ እንግዲህ። ዛሬ የታጋሽ ተማሪዎች ቤተሰቦች ከጠቅላይ ሚኒስትር አብይ አህመድ በኋላ ላይም በምክትል ጠቅላይ ሚኒስትር ደመቀ መኮንን ከሚመራው ግብረ ኃይል ጋር ያደረጉትን ውይይት አስመልክተው ስለሰጡኝ ማብራሪያ በጣም ነው ማመሰግነው። ከአዲስ አበባ ወጣ ካሉበት እየተመለሱ ባሉበት ሰዓት መንገድ ላይ የሆነውን ይህን ቃለ ምልልስ የሰጡኝ በጣም ነው ማመሰግነው አቶ ንጉሱ። አመሰግናለሁ እስክንድርን። እኔም ለዝግጅቱ አመሰግናለሁ። አድማጮች አሁን ወደ ቻይና የሚወስደን ሌላ ዘገባ ነው ያለን። ቻይና ውሃን ከተማ ላይ የተቀሰቀሰው የኮሮና ቫይረስ ወረርሽኝ በአሁኑ ወቅት ከአስራ ስምንት በሚበልጡ ሀገሮች ውስጥ ተዛምተዋል። በዓለም ዙሪያ መንግስታት ስርጭቱን ለመግታት የታለሙ እርምጃዎችን እየወሰዱ ናቸው። ቻይና ቀውሶች በሚገጥሟት ጊዜ የምታሳየውን ግልጽነት አስመልክቶ ታዲያ የተለያዩ ጥያቄዎች ይነሳሉ። ለዚህም አንዱ ምክንያት መንግስት የብዙሀን መገናኛዎችን በጥብቅ ስለሚቆጣጠር ነው። የቻይናው ፕሬዚዳንት ትናንት ከትናንት በስቲያ የዓለሙን የጤና ድርጅት ዋና ዲሬክተር ተቀብለው ሲያነጋገሩ አገራቸው ከድርጅቱ ዓለም አቀፍ ማህበረሰብ ጋር ለመስራት ዝግጅቷን ያላትን ዝግጅት አጠንክረው ተናግረዋል። ዋሽንግተንም ቤጂንግ የወረርሽኙን ስርጭት ለመቆጣጠር የሚረዱ የሕዝብ ጤና ጥበቃ ባለሙያዎች አገሯ እንዲገቡ የበለጠ ፍቃድ እንድትሰጥ ስትወተውት ቆይታለች። በሌላ በኩል የዓለሙ ጤና ድርጅት የኮሮና ቫይረስ ወረርሽኝን ዓለም አቀፍ አጣዳፊ የጤና አደጋ ተብሎ እንዲፈረጅ ወይም ይፈረጅ ይገባው እንደሆን በዛሬው ዕለት ይወስናል ተብሎ ተጠብቋል። አገሮች ግን ከወዲሁ የየራሳቸውን እርምጃዎች እየወሰዱ ነው። የአፍሪቃ ሀገሮች የመከላከልና የቁጥጥር እንቅስቃሴዎችን ጨምሮ ከተለያዩ አካባቢዎች የተጠናቀሩ ዘገባዎችን ጨምቃ ቆንጅታ የተከታዩን እንዲህ አሰናድታለች። ባለፈው ሳምንት የዓለም የጤና ድርጅት ወረርሽኙ በዚያ ደረጃ ለማሳወጅ የሚያበቁ ነጥቦችን እንዳላሟላ አስታውቆ ነበር። ያ ግን የቫይረሱ ተጠቂዎች ከአንድ ሺህ ሰባት መቶ በላይ አዳዲስ ታማሚዎችን ጨምሮ ቁጥራቸው አሻቅቦ 7711 መድረሱ ትናንት ረቡዕ ይፋ ከመሆኑ አስቀድሞ ነው። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ወደ ቤጂንግ ካደረጉት ጉብኝት በኋላ ትናንት ጄኔቫ ላይ በሰጡት ጋዜጣዊ ጉባኤ እንዲህ ብለዋል። የበሽታው ተጠቂዎች ቁጥር መጨመሩን መቀጠሉና ከቻይና ውጪ ቫይረሱ ከሰው ወደ ሰው መተላለፉን የሚያሳዩት ማስረጃዎች በጥልቅ የሚያሳስብ ነው። ከቻይና ውጪ ያለው የተጠቂዎች አሃዝ በንጽጽር ዝቅተኛ ቢሆንም ሰፋ ባለ ደረጃ የመዛመት ዕድል አለው። በርካታ ሀገሮች ዜጎቻቸውን ወረርሽኙ ከጀመረባት ከቻይናዋ ውሃን ከተማ አውጥተዋል። ዓለም አቀፍ አየር መንገዶች በቀጥታ የሚደረጉ በረራዎችን አቋርጠዋል። 99 ከመቶ የተረጋገጡ የቫይረሱ ተጠቂዎች ቻይና ውስጥ መሆናቸውን ዶክተር ቴድሮስ ገልጸዋል። ሌሎች 15 ሀገሮች በጠቅላላው 68 ለቫይረሱ ተጋላጮች እንዳሉ ተረጋግጧል። በቫይረሱ ከሞቱ 170 ህሙማን መካከል ከአንዱ በስተቀር በሙሉ ውሃን ከተማ እና ሌሎችም የሁበይ ክፍለ ግዛት አካባቢዎች እንደሆኑ ነው የተገለጸው። የዓለም የጤና ድርጅት ዲሬክተሩ ቻይና ይህን ወረርሽኝ በመዋጋት ረገድ የሰጠችውን ምላሽ አድንቀውላታል። ይህ በዚህ እንዳለ የአፍሪካ ሀገሮች በኤክስፐርቶች እምነት አህጉሪቱ ላይ መከሰቱ አይቀሬ ለሆነው ለኮሮና ቫይረስ ወረርሽኝ ዝግጅቶች እያደረጉ ናቸው አህጉር አፍሪካና ቻይና የኢኮኖሚ ትስስራቸው እያደገ ከመምጣቱና የተጓዦቻቸውም ቁጥር ከመጨመሩ አኳያ የሀገሮቹ የጤና ባለስልጣናት ዝግጅት ማድረግ የግድ ይላል ብለዋል። የኢትዮጵያ የጤና ጥበቃ ሚኒስቴር ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ኢትዮጵያ ወረርሽኙን ቀድማው ለመሰናዳት በቁርጠኝነት እየተንቀሳቀሰች መሆኗን ነው የገለጹት። በዓለም አቀፍ አውሮፕላን ጣቢያዎች ከቻይና የሚገቡ መንገደኞች ክትትልና ምርመራ በከፍተኛ ንቃትና ዝግጅት እየተከናወነ መሆኑን አስረድተዋል። የአጣዳፊ ክትትልና ሕክምና ማዕከሎችም እንደተዘጋጁ አብራርተዋል። ኬንያ፣ ናይጄሪያና ዩጋንዳን ጨምሮ በርካታ የአፍሪካ ሀገሮች በአውሮፕላን ጣቢያዎቻቸው ከውሃን የሚገቡ መንገደኞችን መመርመር እንደጀመሩ አስታውቀዋል። ኮሮና ቫይረስ እስካሁን ከ18 በሚበልጡ ሀገሮች እንደተዛመተ ነው የተገለጸው። ይህ በአይነቱ አዲስ የሆነው ኮሮና ቫይረስ መከሰቱን ቻይና ለመጀመሪያ ጊዜ ይፋ ያደረገችው በአውሮፓውያን ታህሳስ ወር ወደ መጨረሻው አካባቢ እንደነበረ ይታወሳል። ከዚያ ወዲህ ታዲያ ቫይረሱ በምን ያህል ፍጥነት እንደሚዛመት፣ የትኞቹ የህብረተሰብ ክፍሎች የበለጠ ተጋላጭ እንደሚሆኑ ለመረዳት የሚጠቅሙ መረጃዎችን ለማግኘት ሳምንታት ወስዷል። የቀድሞ የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ፣ ዋና ዲሬክተር ቶም ፍሪደን አሁንም ቫይረሱን ለሚመለከቱ በርካታ ጥያቄዎች መልስ ለማግኘት አሰሳ ላይ ነን ብለዋል። እስካሁን እንግዲህ ተላላፊነቱን በተመለከተ ከሰው ወደ ሰው መተላለፍ የሚችል መሆኑ ግልጽ ነው። ነገር ግን በበዛ ንኪኪ ነው የሚተላለፈው፣ በትንሽ ንኪኪ ይተላለፋል የሚለውን ገና አናውቅም። ያ ደግሞ ልዩነት ያመጣል። ምን ያህል ገዳይ ነው ለሚለው ደግሞ በተለምዶ ኒሞኒያ ወይም የሳምባ ምች የሚባለውን ያስከትላል። ከባድ መም ይኖራል፣ እስከ እልፈትም ሊያደርስ ይችላል። ሌላው ያላወቅነው ነገር ምንም የህመም ምልክት የሌላቸው ነገር ግን ለቫይረሱ የተጋለጡ ብዙ ሰዎች አሉ ወይ? ያን አላወቅንም። ስለዚህ ብዙ የማናውቀው ነገር አለ ማለት ነው። ቻይና ከ17 ዓመታት በፊት ሳርስ የተባለውን በሽታ የሚያስከትለውን ቫይረስ ለመቆጣጠር ብዙ ተቸግራ እንደነበረ የሚታወስ ነው። በወቅቱ ወሳኝ የሆኑ መረጃዎችን ደብቃለች ተብላም በከባዱ ተወቅሳለች። አሁን ግን ቻይና ያን አሻሽላለች ብለው የዓለም የጤና ድርጅትን ጨምሮ ብዙዎች ይናገሩላታል። ለዚህም እንደ ምሳሌ የቫይረሱን የጄኔቲክ ቀመር አደራደር ቶሎ ብላ እንዳጋራች ይጠቅሳሉ። ይህን ማድረጓ ይላሉ፣ ምርመራ ፈጥኖ ለማካሄድ እንዲቻል አግዟል። ስቴፈን ሞሪሰን በስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል የዓለም አቀፍ ጤና ፖሊሲ ዲሬክተር ናቸው፣ ያስረዳሉ። ትልቅ መሻሻል እና የሙያ ብቃትና ግልጽነት ያሳዩ አንዳንድ አካባቢዎች አሉ። በሌላ በኩል ደግሞ የሚያጠፉና ለከባድ ወጪ የሚዳርጉም አሉ። በዚህ በኋለኛ ሁኔታ ታህሳስ ውስጥ ውሃን ላይ የቫይረሱ ተጠቂዎች መጀመሪያ ሲገኙ ለሁለት ሳምንት ሪፖርት ሳይደረግ ዘግቷል። በቂ ነፃ መገናኛ ብዙሀን ሽፋን ባለመኖሩ የኮሮና ቫይረስ ይዞታ ክብደት ምን ደረጃ ላይ እንዳለ አሁንም ቢሆን ጥያቄ አለ። እዚያው ቻይና ውስጥም ጭምር መንግስት በጊዜው ምላሽ አልሰጠም የሚል ወቀሳ ሲቀርብበት ቆይቷል። የውሃን ከተማ ከንቲባ መረጃ ለማጋራት መከተል ያለብን ህግ ስላለ ህዝቡ ይረዳናል ብለን ተስፋ እናደርጋለን ማለታቸው ተጠቅሷል። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትር አሌክስ አላዛር ቻይና እርዳታ የሚሰጡ የህዝብ የጤና ጥበቃ አዋቂዎች ሀገሯን እንዲገቡ በይበልጥ በሯን ክፍት እንድታደርግ በግልጽ አሳስበዋል። በሌላ በኩል በጥርጣሬ ወደ ደቡብ አፍሪቃ ተልከው የነበሩ ናሙናዎች ውጤት ዛሬ ከሰዓት በኋላ መመለሱን ኢትዮጵያ ውስጥ እስካሁን የኮሮና ቫይረስ አጋጣሚ ወይም ድንገት አለመታየቱን የኢትዮጵያ ብሔራዊ የህብረተሰብ ጤና ኢንስቲቱት ዋና ዲሬክተር ዶክተር የባ አባተ ማምሻውን ለአሜሪካ ድምጽ ገልጠዋል። ብሔራዊውን ምላሽ የሚያስተባብረውን የማህበረሰብ ጤና ኢንስቲቱት ኃላፊ ሰለሞን አባተ በቅርቡ አነጋግሯቸዋል። እነዚህ ተጠርጣሪዎችም በቅርቡ በማቆያ ቦታ ውስጥ ነበሩ። ናሙናቸውም በኛ ሀገር ተሰርቶ ነበረ። ለተጨማሪ ምርመራ ወደ ደቡብ አፍሪካ ተልኮ ዛሬ ወደ አስራ አንድ ሰዓት አካባቢ ውጤቱን ደርሶናል። ከኮሮና ቫይረስ ነጻ መሆናቸው ታውቀዋል። ይሄ እንግዲህ በቀጣይነትም ሌሎችም በዚህ አግባብ የሚሄዱበትን ያለው አሁን ደግሞ በሀገራችን በዚሁ ራሱ የላቦራቶሪ ምርመራውን ልናደርግ የምንችልበትን የመመርመሪያ ቁሳቁስ እና መገልገያ መሳሪያዎችን ከምናገኝበት ምንጮች ጋር ልዩጆት እየተደረጉ ነው ያሉት ምናልባት በቀጣይ ሳምንት መጀመሪያ አካባቢ ደርሶን እዚሁ ደግሞ አጠቃላይ መምራው የምናደርጉበት ሁኔታ የሚሆን ይመስለናል። እና በአጠቃላይ ግን በጥሩ ሁኔታ የቅድመ ጥንቃቄው ስራ እየተሰራ ነው ያለው። እንግዲህ ይሄ አሁን ዓለም አቀፍ ስጋት እየሆነ ነው። ዓለም የጤና ድርጅት ባወጣው መረጃ መሰረት እዛው ቻይና ውስጥ ሰባት ሺህ ሰባት መቶ ሰው ተይዟል። አንድ መቶ ሰባ ሰው ሞቷል። በፍጥነት እየተላለፈ ያለ ቫይረስ እንደሆነ ይታወቃል። እና ምን ያህል ጊዜ ፈጅባል ይኖራችኋል እዛው ኢትዮጵያ ውስጥ በእናንተው አቅም ለመመርመር በአቅም ደረጃ የሚያስፈልጉ መሳሪያዎችና ዝግጁነት የስልጠና ሁሉም ነገር አለ። እንዲሁም ለምሳሌ ኮሮና ቫይረስ የተለያዩ አይነት ትሬኖች ወይም ዝርያዎች አሉት ወደ ሰባት ናቸው። ከሰባት ውስጥ በተቋማችን አምስቱ የኮሮና ቫይረስ ልየታ ማካሄድ እንችላለን ከዚ በፊትም እያረግ ነው የነበረ ነው አሁን ግን ይሄ ዝርያ አዲስ ስለሆነ ያንን ዝርያ ነጥሎ ለማውጣት የምንጠቀምበት የተለያዩ ኬሚካሎች አሉ ከዘረመሉ ተወስዶ የሚሰራ ነው እና አዲስ ስለሆነ ይህንን በአለም ጤና ድርጅት እና በተለይ ደግሞ የአሜሪካ ሲዲሲ ከእኛ ጋር በቅርበት እየሰሩ ስለሆነ እነሱ ያንን ነገር መስራት ስለቻሉ ከነሱ የምናገኝበትን ሂደት ነው እየፈለግን ያለ ነው በጥሩ ሁኔታም እየሄደን ያለው ስለዚህ ያንን ቅመም የምናገኝ ከሆነ አሁን ባለው ማካሄድ ምናልባት የሚቀጥለው ሳምንት መጀመሪያ አካባቢ ስራችንን እንጀምራለን የሚል እምነት አለ ይኖራል የአሜሪካ ሲዲሲ የበሽታዎች መቆጣጠሪያና መከላከያ ማዕከላት ማለት ነው ለመሆኑ የዚህ የግብረ ሀይሉ የ ብሔራዊ ግብረ ኃይል አባላት እነማን ናቸው? እንደ ጥቂቶቹን እንኳን ዋና ዋና የሚባሉትን ጠቀስ ጠቀስ ቢያደርጉልኝ። እንግዲህ የብሔራዊ ግብረ ኃይሉ በጤና ሚኒስትር የሚመራ ነው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሴክረታሪ በጸሐፊነት ነው እዛ ላይ ያለ ንሆን ስለዚህ እርስ ለከታቸው ጸሐፊ ነዎት ማለት ነው የግብረ ኃይሉ የብሔራዊ ግብረ ኃይሉ አዎ ሚኒስትሩ በማይኖሩበት ወቅት ያንን ልመራ እችላለሁ። ግን አሁን አጠቃላይ ሪፖርቱን አቅርቦ የማወያያ ስራ የሴክረታሪ ስራ ስለሆነ ያንን ሮ ሲምቦል፣ የምንጫወተው አድማጮች፣ ስርጭታችን ተጠናቀቀ። ሰዓቱ በመገባደዱ አቶ ዶክተር ኤባ አባተን ለጊዜያቸው እናመሰግናለን። በሌላ ፕሮግራም መልሰን እናገኛቸዋለን። በእኛ በኩል ሰላም በዚሁ ደህና ደሩ። ትግርኛ ይቀጥላል።